መዝሙር አንድ መቶ ሃያ በተጨነቅሁ ጊዜ ወደ እግዚአብሔር ጮኽሁ ሰማኝም። ከአመፀኛ ከንፈር ከሸንጋይ አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ እንጨት ፍም የኃያላን ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርሁ። ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ፣ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ።